ከማህበረሰብ ለማህበረሰብ መጋቢ ሚስጥር ቀሲስ ስንታየው ሀባተ በምስራቅ አውስትራሊያ አህጉረ ስብከት የምዕራፈ ቅዱሳን አቡነ ተክለ ሃይማኖት ሜልበርን ቤተ ክርስቲያን አስተዳዳሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘንድ ትልቅ ቦታ ከሚሰጣቸው አጽዋማት መካከል አንዱ የአብይ ጾም ነው። የአብይ ጾም ግማሽ ላይ ተደርሷል። አሁን እኩለት የሚባልበት ደረጃ ላይ ነው ያለው ና ከዚህ በኋላ የሚቀራውን አንድ ወርንም ከግምት ውስጥ በማስገባት ለመሆኑ አብይ ጾም ምን ማለት ነው? ለምንድን ነው የሚጸውመው? አብይስ የተባለበት ምክንያቱን ለምን ነበር? በስመ አብ መንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ላብጽሐነ እስከ ዛቲ ሰዓት። በቸርነቱ ጠብቆ በሕይወት ጤና ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ከመስጋና ዘሶ ይሁን። ልጃችን መርታ ይህን ፕሮግራም አዘጋጅተሽ ስለጋበሽኝ በጣም አመሰግናለሁ። ይሄንን ፕሮግራም የምትከታተሉ ኢትዮጵያውያን በሙሉ እያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። መልካም እንኳን ለጾም ጊዜ ለአብይ ጾም በሰላም አደረሰን አደረሳችሁ። እንዳልሹው አብይ ጾም ላይ ነው ያለ ነው። ቤተክርስቲያናችን ሰባት አጽዋማት ወይም ጾሞች አሉ። ከነዚህ ከሰባቱ አጽዋማት መካከል አንዱ አብይ ጾም ይባላል። አብይ ማለት ታላቅ ትልቅ ማለት ነው። አብይ ጾም የተባለበት ምክንያት በሁለት ምክንያቶች ነው። አንደኛው የቀኑ እርዝማኔ በምናይበት ሰዓት ከሌሎቹ አጽዋማት እጅግ የበዛ ነው። በአምሳ አምስት ቀናት ያህል የምንጾመው ነው። ጾመ ነቢያት አርባ አራት ቀን ይሆናል። ጾመ ሐዋርያ ደግሞ እንደ ሁኔታው እስከ አርባ ድረስ ይሄዳል። ሊያነስም ይችላል። ሌሎቹ ደግሞ ጾመ ጋድ አንድ ቀን ብቻ የሚጾሙ አጽዋማት አሉ እና ይሄኛው ግን በቀናት ብዛት በሚጾምበት ሰዓት እርዝማኔም ከሌሎቹ የሚለይ ነው። አንደኛው ምክንያት ይሄ ነው። አብይ ጾም የተባለበት ሁለተኛው ምክንያት ያው የአማልክት አምላክ የጌቶች ጌታ የንጉሶች ንጉስ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ራሱ ባለቤቱ ጾምን የሚቀበል ጾምን ተቀብሎ ለጿሚዎቹ የጾማቸውን ዋጋ የጾማቸውን የሰውለቷቸውን ዋጋ የሚሰጥ ጌታችን መድኃኒታችን ስለጾመ፣ ፍጡር አይደለ ፈጣሪ ስለጾመ ይሄ ጾም አብይ ጾም ተብሎ ይጠራል። እና እንግዲህ በአጠቃላይ ሰባት ዓመት ጾማቱ አሉ። ሁሉንም እድሜያቸው ከሰባት ዓመት ጀምሮ ያሉ ምእመናን ይጾሙታል። ነገር ግን ይሄኛው በተለየ ሁኔታ፣ በተለየ መጠናቀቅ፣ በተለያየ ጥንቃቄ፣ በተለየ ንጽህና የሚሶም በሁሉም ከዝግጅቱ ጀምሮ ከሚነገረው ቃል እግዚአብሔር ጀምሮ ከሰዓቱ ጀምሮ በሁሉም ነገር ይሄ እጅግ አብይ ጾም ስለሆነ አብይ ጾም የሚል ስያሜ ተሰጥቶታል። እንግዲህ ቀደም ሲል የጠቀሱት ነገር አለ ለመጾሙ ዋናው ምክንያት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሙን ስለ እሱንም አርያ በማድረግ ነው የሚጾመው ብለዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማንያን ብቻ ሳይሆኑ በዓለም ላይ ያሉ የምስራቃውያን ቤተ እንዲሁም የምዕራብ ካቶሊኮችም ይጾሙታል። ይሄንን ጾምና በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከግሪክ የግብፅና ሌሎችም እነዚህ ምስራቅ ቤተ ክርስቲያን የሚባሉት ጨመር አድርገው ነው የሚጾሙት። ከቀናት አንጻር ማለት ነው። በተለይ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን 5ምስት ቀን ነው የምትጾመው ክርስቶስ 4 ቀን ጾም ሲባል ኢትዮጵያ ቤተክርስቲያን ሀምሳ አምስት ቀን ነው ምእመኑ የሚጾሙትና ይህ የሆነበት ምክንያቱ ለምንድን ነው? ይሄንን ጾም አብይ ጾምን ሁሉም ቤተክርስቲያናት ክርስቲያናት ይጾሙታል። ግን ሲጾሙት እንደየቤተክርስቲያኑ የራሳቸው የቅኖና ሁኔታ በተለያየ ሆነ ጊዜ በተለያየ ቀናት ብዛት ይጾሙታል። የምዕራቢያኑ የካቶሊኮቹ እንግዲህ የራሳቸው ይኖራቸዋል። በምስራቅ ደግሞ ምስራቅ በምንልበት ሰዓት ኢስተርን ኦርቶዶክስ የሚባሉት የግሪክ ቸርች ፋሚሊ እነሱ የራሳቸው ይጾማሉ። ገና ደግሞ በእኛ ደግሞ ኦሪየንታል ኦርቶዶክስ የሚባሉት የኢትዮጵያ፣ የኤርትሪያ፣ የግብፅ፣ የአርመን፣ የሶሪያ እና የህንድ ስድስቱ አብያተ ክርስቲያናት ደግሞ ይጾማሉ። ኦሪንታል አብያተ ክርስቲያናት ዘንድ የጊዜው ርዝማኔ አንድ እንደሆነ ነው ያለኝ መረጃ። ለምንድን ነው ጌታ የጾመው አርባ ቀን እኛ ግን የምንጾመው አምስት አምስት ቀን ነው የሚል ጥያቄ በየጊዜው ይነሳል። እና ትክክል ነው ጌታችን የጾመው አርባ ቀን። ነገር ግን እንደ ጌታችን ደግሞ እኛ ደሞ መጾማት አንችልም። እውነት ለመናገር ጌታችን መድኃኒታችን ኢየሱስ ሲጾም ከቆመ ሳይቀመጥ፣ ሳያርፍ፣ አይኑን ቀና ካደረገበት ሳይመለስ፣ እጁን ከዘረጋ ሳያጥፍ፣ ቀን ከሌሊት ምንም ነገር ሳይል አርባውን ቀን ሙሉን ይጾ ወደ እኛ ወደ ምእመና ወደ ሰው ልጆች የምናመጣበሰ ደግሞ እንደዚህ አድርገን አርባ ቀን ሙሉ መጾም አንችል። አንደኛው ምክንያት ያንን ለማካካስ ስሎ ሊቃውንቱ ያንን አስራ አምስት ቀን ይጨምሩበታል። ከዚህ በተጨማሪ ሁለተኛው ምክንያት ደግሞ አምሳ አምስት ቀን ምንጾምበት ምንድነው? የአጽዋማትን ቀኖና በምናይበት ሰዓት ቀኖናው ወይም ስርዓቱ የተደነገገው አንድ ጊዜ አይደለም። በመጀመሪያዎቹ የክርስትና ዘመኖች አጽዋማቱ አደነጋገረቸው ብናይበት ሰዓት ምእመና መጀመሪያ ጾም አርባን ይጾማሉ። ከፈሰቁ በኋላ ቆይተው ደግሞ በሌላ ጊዜ ደግሞ በሌላ ቀና ደግሞ ህማማቱን ደግሞ ለብቻ ይጾም ነበር። ነገር ግን ይሄ ለአፈጻጽም ስላልተመቸ እኔ ከማድረግ በኋላ ላይ ተነሱ ሊቃውንት አባቶቻችን አይ ጾሙን ጾምን በትንሳኤው ነው መፈሰክ ያለብን ጾም የሀዘን ጊዜ ነው። የመከራ ጊዜ ነው። ሐዘን መከራ የሚታሰብበት የግዜ ምሕረት የሚለመንበት ጊዜ ነው እና ያንን የሀዘን ጊዜ በጌታችን ትንሳኤ ያ ደግሞ እሱም ደስታን ያገኝንበት ስለሆነ በዛ መሆን አለበት ብሎ ቀኖናውን በማሻሻል አባቶቻችን አርባውን እና አስራ አምስቱን ቀን አንድ ላይ ገጣጥሞት ሀምሳ አምስቱ እንዲሞላ አድርገዋል። በዚህ የተነሳ ነው ኦሬንታል ኦርቶዶክስ በጥንታውያን ኦርቶዶክስ በሚባሉት በስዱስ አብያተ ክርስቲያናት በኢትዮጵያ፣ በኤርትሪያ በግብጽ፣ በአርመን፣ በሶሪያ እና በህንድ ያለው አጽዋማት ሀምሳ አምስት ቀን በዚያም ምክንያት የተነሳ ነው። እነዚህ ሁለት ምክንያቶች ነው። አንደኛ እንደ ጌታ ሙሉን ቀን መጾም ስለማንችል፣ በሁለተኛ ደግሞ በፊት ተከፋፍሎ የነበረውን አርባውን ለብቻ፣ ህማማትን ለብቻ የነበረውን አባቶቻችን አንድ ላይ አምጥቶ በአንድ ወጥ ጾሙን እንጾማለን። ህማሙንም የጌታችን ስለ እኛ ስለ ሰው ልጅ የተቀበለው መከራውን፣ ግርፋቱን፣ መውደቅ መነሳቱን፣ ህማሙን በሙሉ አስበን ደግሞ በትንሳኤው ፋሲካችን እናደርጋለን እና በዚህ የተነሳ ነው አስራ አምስት ቀን ጭማሪ የመጣው። ሌላው ከዚሁ ከጾም ጋር የተያያዙ የአመጋገብ አይነቶች በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ሙሉ ለሙሉ እንስሳት ተዋጽኦዎችን እንዳይበሉ ይከለከላል እና እንዲህ አይነት ክልከላዎችስ የመጡት ከቤተክርስቲያኒቷ ክርስቲያኒቷ ቀኖና ጋር በተያያዘ ነው ወይስ መጽሐፍ ቅዱሳዊ አንድምታ አላቸው? ብዙ ጊዜ ሌሎች የሚከራከሩበት ነገር አለ። ይሄ ይበላ፣ ይሄ አይበላ የሚለው ነገር መጽሐፍ ቅዱስ ላይ የለም። ጾም ማለት ቀኑ ሙሉ ራስን ከምግብ ለይቶ ቆየት እንጂ የሚበሉ ምግቦች ይሄ ነው ያ ነው የሚባል ነገር መጽሐፍ ላይ አልተጻፈም፣ መጽሐፍ ቅዱስ ላይ አልተጻፈም የሚል መከራከሪያ ይረሳሉ እና ይህ ከቤተ ክርስቲያኒቷ ቀኖና የመጣ ነው ወይስ ከምንድን ነው? ትልቅ ጥያቄ ነው፣ እህታችን ማርታ ያነሳሽው። በመጀመሪያ ደረጃ ላይ አባቶች ቀኖና ቤተክርስቲያን ሲሰሩ፣ ህገ ቤተክርስቲያን ሲደነግጉ መነሻቸው የሚሆነው መጽሐፍ ቅዱስ ነው። ቤተክርስቲያን ምዕመናንን ለመምራት ለመመራት ሃይማኖታዊ የመስራቶች ለመፈጸም ያንን የሚገባውን ቀኑና የመፈጸም የመስራት የማዘጋጀት ቤተክርስቲያን ስልጣን ስላላት በዛ ስልጣናቸው አባቶቻችን ጠቅመውታል። ሶስተኛ ይሄ ያለንበት ዘመን የአዲስ ኪዳን ዘመን ዘመን አብርሆት ኢንላይትመንት ኢራ ነው እንጂ እንደ ብሉይ ኪዳኑ እያንዳንዱ ነገር ተቆጥሮ መምሪያ እንዲህ እንዲህ የሚቀመጥበት ነገር አለ። በመጀመሪያ ደረጃ ላይ ይሄ የኦርቶዶክስ መንፈሳዊነትን ከምዕራባውያን መንፈሳዊነት የሚለየው ነገር ይ ኦርቶዶክሳዊ መንፈሳዊነት ከልብ ጋር በህሊና ከመረዳት ጋር የሚመጣ ነገር ነው። በፕሪንሲፕል እዚ አንድ ሁለት ሶስት ተቀም ብሎ የሚቀመጥ ነገር አይደለም። ስለዚህ ውስጡ የረቀቀ በህሊና የሰፋ ነገር አለው እና መጽሐፍ ቅዱስን መሰረት አድርጎ ያንን የእግዚአብሔርን ፈቃድ ሀሳብ የሚወደው ነገር ከመረዳት አኳያ አባቶቻችን በአብርሆ ዘመን ስላለን በበራው አእምሯቸው እግዚአብሔር መንፈስ ቅዱስ ባበራው ህሊናቸው የሰሩልን ነገር ነው። ወደ መጽሐፍ ቅዱስ ስንመጣ መጽሐፍ ቅዱስ የሚሰጠን ነገር አለ። ወደዛ ከመሄድ በፊት ጾም ራሱ ትርጉሙ፣ ጾም ማለት መተው፣ መከልከል ማለት ነው። እኛን የሚያስደስትን ነገር እኛን የሚጠቅመን ነገር መጦ ለማን ተብሎ የሚጣው ስለ እግዚአብሔር ተብሎ የሚጣው ስለ እግዚአብሔር ክብር አባታችን ቅዱስ ጳውሎስ ሲናገር ሁሉ የምታደርጉትን ነገር ስለ ክርስቶስ ክብር ብላችሁ ተው አድርጉ እንዳለ እኛም ምግባቱን በምንተውበሳ በምንጸውበሳ ስለ እግዚአብሔር ብለን ነው የምንጾመው ነው። ለምሳሌ ምግብ የሚጠቅምን ከሆነ በመብላት ሰው እግዚአብሔር መንግስት የሚወርስ ነገር ስለ አይደለም ስለ እግዚአብሔር ስንል ምግቡ እንተዋለን። በብሉ ኪዳን ለዛውም እንግዲህ ሰውና እግዚአብሔር ተራርቆ በነበሩበት ዘመን የተወሰኑ ምግቦችን ያልበሉ ሰዎች አሉ። ለምሳሌ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሬ መቶ ስምንት ላይ ጉልበቶቼ በጾም ደከሙ ስጋዬም ቅቤ ማጣት ከሳ ይላል። ጾም ሰውነትን ማድከም ፕሮቲነት የሆኑ ነገሮችን እንደ ስጋ፣ እንደ እንቁላል፣ እንደ ወተት የመሳሰሉ ስጋችን ሊያዳብሩ ስጋችን ከዳበረ ደግሞ ፍትወተ ስጋ የስጋ ፈቃዳችን እንዲነሳሳል እንዲያይል መንፈሳዊ ነገር እንዳንመለከት ጥጋብ የሚባሉ ነገር ትዕቢት የሚባሉ ነገር ሊመጣብን እንዲመጣብን ሊያደርጉ ከሚሹ ነገሮች መራቅ ነው። በትንቢተ ዳንኤል ምዕራፍ አስር ላይ ከቁጥር ሁለት ጀምረን በምናይበት ሰዓት በዚያ ወራት እኔ ዳንኤል ሶስት ሳምንት ሙሉ ሳዝን ነበርኩ ማለፊያ እንጀራም አልበላውም ስጋና ጠጅም ባፊ አልገባም ይላል። ማለፊያ እንጀራ ማለት ለምን እንጀራ በስላሳ እንጀራ እንኳን አልበላውም። እና ጾም ማለት መተውን ስጋችን የሚወደውን ነገር ስጋችን የሚጠቅመን ነገር ስለ እግዚአብሔር ፍቅር ስንል ወደ እግዚአብሔር ለመቅረብ ስንል፣ ለምን ምግብ አይደለም ሰው ወደ እግዚአብሔር የሚያቀርበው ሃይማኖት የሚያቀርበው ንጽህና፣ ቅድስና ሰው ወደ እግዚአብሔር የሚያቀርበው እና በእንዲህ አይነት ሁኔታ ለእግዚአብሔር ወደ እግዚአብሔር ለመቅረብ ሲባል የሚጠቅሙ ነገሮች እንተዋለን። እንደው አንቺ ጋር አነሳሽ እንደው አንዳንድ ጊዜ ሁል ጊዜ የሚጠየቅ ጥያቄ አለ። ጾም ሲገባ አሳ ጾማለሁ። በዚህ አጋጣሚ ቢያነሱት ጥሩ ነው፣ ብዙ ጊዜ ያከራክራል። ምንድነው ህሊናችን ከስጋዊ አስተሳሰብ ሳይላቀቅ ሲቀር የምግብ ምርጫ ውስጥ ነው የሚገ ጾም የምግብ ምርጫ አይደለም። ጾም የሚጠቅመው ነገር መተው ለእግዚአብሔር ፍቅር ሲባል እግዚአብሔር ስለማግኘት ሲባል ወደ እግዚአብሔር ለመቅረብ ሲባል የሚጠቅሙ ለስጋችን ጥቅም የሚኖራቸው ነገሮች ትቶ መጎስቆል ነው ለምሳሌ አባታችን ቅዱስ ዳዊት መዝሙር ስልሳ ስምንት ላይ ምንድን ነው የሚለው ነፍሴን በጾም አስመረርኋት ይላል ነፍሴን በጾም አስሆነ ነፍሴ የሚለው በትርጉሙ አማርኛው በደንብ አልተቀመጠም። አባቶቻችን ሊቃውንት ሲያደራጉ ስጋዬን ነው ስጋዬን በጾም አስመረርኳ ኳ ማለት ልክ አንድ ሰው ብራና በሚያዘጋጅበት ሰዓት ብራናውን፣ ቆዳውን ወንዝ ውስጥ ነክረው አልፍተው አልፍተው ብዙ አልፍቶ ነው እስከ መጨረሻ ላይ ብራና ሆኖ ጽሑፍ እንዲጻፍበት የሚያደርገው። እኛም ስጋችንን በጾም እናደክማታለን፣ እናጎሰጎናታለን። በዚያን ጊዜ መንፈስ ቅዱስ መንፈሳዊ ነገር በነፍሳችን በስጋችን ላይ ይጽፍባታል፣ መንፈስ ቅዱስ ያድርባታል። መንፈስ ቅዱስ ያላደ የሚደረባ ሰው ደግሞ ምግባር ጽፋ መስራት አይችልም። የገንፍ ቃል ሊፈጽም አይችልም። ስለዚህ ጾሙ እንደ እንቁላል እና እንደ እንቁላል ቅርፊት እና እንደ አስኳል ከውጭ የሚታይ ቅርፊት አለ። ውስጡ ደግሞ መንፈሳዊ ነገር እንደ ቅርፊቱ ምግብ መቶ እንደ ቅርፊቱ ዝም ብሎ ከላይ ነው የምናይበሳል ውስጡ ግን መንፈሳዊ ፓርት ምንድ ምን ብላው ነገር በምንተውበሳ መንፈስ ቅዱስ በኛ ያድሮ ህይወታችን እየታደሰ ህይወታችንን እየሰመረ የበለጠ ወደ እግዚአብሔር እየቀረብ ሄዳችን የሚያሳየው ሁለቱ ነገሮች መጠባበቅ አለባቸው። ምግቡን ጉዳይ ሥጋ መፈጸም አለበት፣ መጾም አለበት፣ መንፈሳዊ ነገር መምጣት አለበት። ሁለቱ ተጠባብቆ ሰውን ወደ እግዚአብሔር ያቀርባሉ፣ የእግዚአብሔር ጸጋ ወደ ሰው ልጆች ያመጣሉ። ስለዚህ አሳ ጾም አለው የለውም? የሚለው ነገር ሰው የሚወደውን ነገር የግድ አሳ ብቻ ኮሙን የሚወደውን ነገር ለምሳሌ አሁን በጣም ሽሮ የሚወድን ከሆነ ስለእግዚአብሔር ስመቶ አለ። የሚወደውን ነገር ነው ለእግዚአብሔር መቶ ያለ። ለምን በመጽሐፍ እስራኤል ከተወቀሱባቸው በጾማቸው ከተወቀሱባቸው ነገር በጾማቸው ፈቃዳችሁን ታደርጋላቸው፣ ደስ የሚላቸውን ነገር ደስ የሚያሰኛቸው ነገር በጾም ወቅት ያደርጉ ነበር። እግዚአብሔር አልተቀበላቸው ብሄር አልሰማቸው። ስለዚህ ጾሙ ሰ ሊወስ መጨረሻ ላይ ስለምን ጾም እናንተ አልተመለከትክም? ወደ ማልደር ያሉ ደርሰዋል እና ጾም ማለት የምግብ ለውጥ ሳይሆን የአኗኗር ለውጥ፣ የአስተሳሰብ ለውጥ፣ የአመለካከት ለውጥ ነው። ያንን የአመለካከት የአኗኗር የአስተሳሰብ ለውጥ ለማምጣት ደግሞ ምግብ መተው የበለጠ ነፍሳችን እያደገች እንጂ መንፈሳችን ከፍ እያለ ወደ ላይ አእምሯችን፣ አስተሳሰባችን ከፍ እያለ እንዲሄድ ያደርገዋል እና እንግዲህ ምግቦቹ በዚህ የተነሳ አባቶቻችን ይሰሩ እና በእንዲህ አይነት ሁኔታ ነው የሚሰሩ ከጾም ጋር በተለይ ደግሞ ከውጭ ዓለም የሚኖረውን ህብረተሰብ ክፍል አኗኗር ለማየት በጤና ችግር ያለባቸው በእድሜም በተለያየ ሁኔታ ችግር ውስጥ ያሉ ሰዎች አሉና ጾሙን ባይጾሙ ምን የሚደረግላቸው እርዳታ አለ በቤተ ክርስቲያን በኩል? ያስለን ማርታ፣ ጥሩ ጥያቄ የነሳሽው። መጀመሪያ ቤተ ክርስቲያን ኮንዘርቫቲቭ አይደለችም። በጣም ደስ የሚሆ ነገር፣ የሚጾመው ሰው ወደ ጊዜ እንዲቀርብ የሚጾመው የስጋ ፈቃድ እንዲደክም እንጂ ሰው እንዲሞት አይደለም። ይሄ በጣም መሰመር ያለበት ነገር ነው እና በጾም ወቅት ቅድም እንዳልሽ በጣም ክሮኒክ የሆነ ችግር ያለባቸው ሰዎች ሊኖሩ ይችላሉ። እነሱ ሰዎች ምንድን ነው ማድረግ ያለባቸው? ቤተክርስቲያናችን ንስሐ አባት የሚባል አለ። ልክ እዚህ አገር ሰዎች የራሳቸው አማካሪ ካውንስለር እንዳላቸው በመንፈሳዊ ነገር ደግሞ ካውንስሊንግ የሚሰጥ ንስሐ አባት ለ ስለዚህ እነዚህ የጤና ችግር ያለባቸው ሰዎች ከነፍስ አባታቸው ጋር የሚናገሩት የነፍስ አባታቸው ያ በሽታቸው በትክክል ከጾም ነፃ ሊያደርጋቸው የሚችል ነገር ነው። ቢጾሙ ምን አይነት ችግር ነው ሊያስከትልባቸው የሚችል ጾሙ፣ በምን አይነት መንገድ ይህን ነገር ሊዋጁ ትችላሉ፣ በሌላ መንገድ የሚለው ነገር ከነፍስ አባታቸው ጋር ይናገሩ። ነፍስ አባትየው አይቶ ወይ ሙሉ በሙሉ ከጾሙ ነፃ ሊያደርገው ይችላል፣ ወይ ደግሞ ለምሳሌ ጾሙን እስከ ቅዳሴ መውጫ የሚጠበቀውን ነገር አይ አንተ ጥሉላቱን ወይም ደግሞ ቅድም ያለውን ወተቱን ምናምን ነገር አትብላ፣ ሌላው እንጀራ ነገር ሊለው ብላ ይችላል። ያ የምሳባት ዮ ስልጣን ምሳባት ዮ አይቶ መርምሮ ያን ነገር የማድረግ ሙሉ ስልጣን ተሰጡታል። ቀደም ሲል መግቢያችን ላይ እንደጠቀስ ነው በአሁን ሰዓት የአብይ ጾም ግማሽ ላይ ደርሷል። አብይ ጾም ግማሽ በሚሆንበት ሰዓት የሚከበር ታላቅ በዓል አለ። ይሄ ደግሞ የደብረ ዘይት በዓል ይባላል። ለመሆኑ የደብረ ዘይት በዓል ለምንድን ነው የሚከበረው? የጾሙ አጋማሽ በመሆኑ ብቻ ነው ወይስ በዛ ቀን የተደረገ ሌላ ቤተክርስቲያናዊ ሚስጥር ያለው ተግባር የተፈጸመ ሁኔታ አለ። በዛ ቀን ደብረ ዘይት ከቃሉ በምነሳበት ሰዓት ደብር ማለት ተራራ ማለት ነው፣ ዘይት ደግሞ ወይራ ማለት ነው እና በወይራ የተሸፈነ ተራራ ማለት ነው። ይህ ስያሜ የሚያገኘው በዚህ ደብረ ዘይቱ የሚባለው ቦታ ወይም ተራራ በኢየሩሳሌም በስተምስራቅ የሚገኝ ተራራ ነው። በዚህ ቦታ ላይ የተደረገ ድርጊት አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ምጽአቱ ሁለተኛ ተመልሶ ወይ መምጣቱ እና የዓለምን ፍጻሜ አስመልክቶ እዛ ቦታ ላይ ትምህርት ስላስተማረ ፍጻሜን አስመልክቶ የሰጠው ትምህርት ስለሚታሰብበት ቤተ ክርስቲያናችን በዓመት ሁለት ጊዜ ዓለም የሚያልቅበትን ጌታችን ለፍርድ የሚመጣበትን ጊዜ በዓመት ሁለት ጊዜ ታስታውሳዋለች። አንደኛው ከደብረ ዘይት ጾም በገባ በበኩለ ጾም የሚሆንበት ወይም ስኮም በገባ በአምስተኛው እሑድ ላይ የምታሰበውን፣ ሁለተኛው ደግሞ በጳጉ ሶስት ታስባለች። ስለዚህ በዚህ በደብረ ዘይት በምንለው ወይም ደግሞ ወይራ በተሸፈነው ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር መጀመሪያ እንግዲህ ታሪኩ ከወደኋላ ማቴዎስ ወንጌል ምዕራፍ ሀያ ሶስት ላይ ከአይሁድም ቤተ መቅደስ ስቷቸው ጌታችን ቤተ መቅደሳቸው ይፈርሳል ወና ሆኖ ይቀራል ብሏቸው ወጥቶ ነበር እና ደቀ መዛሙርቱም በዛ የነበሩ ሰዎችም ጌታችን ቤተ መቅደሱን ፍቶ ትቶ ስለሄደ ይፈርሳል ስላላቸው የአርባ ስድስት አመት የተሰራው ቤተ መቅደስ ይፈርሳል ስላላቸው ደንግጠው፣ በማቴዎስ ሀያ አራት ላይ ጌታ ወደ ተራራው ላይ ሄዶ በተቀመጥበት ሰዓት ወደ ሱ መጥቶ ይላል ወደሱ መጥተው ይሄ መቼ ይሆናል ንገረን አሉት። አንተስ ደግሞ የምትመጣበት ጊዜ መቼ ነው? ለዛ ደግሞ ከመሆኑ በፊት ምልክቶቹ ምንድን ናቸው ብለው ጠይቀውታል። ሁለት ጥያቄ የሚጠየቁት የዓለም መጨረሻ የመምጣትን ምልክት የሚለውን በጣም ሰፊ ትምህርት ያስተማረበት መጌታችን ከመምጣቱ በፊት ዓለም ላይ ምንድን ነው ምንድነው የሚከሰተው? በመከራ አሳልፎ ይሰጧችኋል። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳሳሉ። በየቦታው መናወጥል ይሆናል። ሰዎች አመፅ ብዛት የተነሳ ፍቅር ትቀዘቅዛለች። ሐሰተኞች ነቢያት ይመጣሉ፣ ብዙዎችን ያስታሉ። በጣም ይሄን የመሳሰሉ ነገር ሰፊ ትምህርት አስተምሯል። እስከ መጨረሻ ላይ እንግዲህ ይሄ ሁሉ የሚመጣበትም ሰዓት ደግሞ አደንግጡ። እስከ መጨረሻ የጸና እሱ ይድናል ብሎ ጌታችን ከመምጣቱ በፊት ወይም ደግሞ ዓለም ፍጻሜ መሆኑ በፊት የሚናገረው ነገር ያስተማረ ስለሆነ ያንን በኑሮ ባካና ስለሆነ በዚህ ዓለም ላይ ብዙ የምንወጣበት የምንወርድበት ነገር ስላለ፣ ኃላፊነት ስላለ፣ ቤተሰብ መምራት አለ፣ ልጅ ማሳደግ አለ፣ ስራ አለ፣ በማህበረሰብ ውስጥ ኃላፊነት አለ። በዚህ ሁሉ ሰው ሊዘነጋ ስለሚችል ድንገት ባላሰበበት ሰዓት በምድር ህይወቱ፣ በሶሻል ህይወቱ ደግሞ በማህበራዊ ህይወቱ ከወንድሙ፣ ከእህቱ፣ ከሰው ልጆች ጋር ሰላምና ፍቅርን ባላደረገበት ሰዓት ድንገት ምጽዓት ቀን የሞትም ቀን እንድትመጡበት ከክርስቶስ መንግስት ውጭ እንዳይሆን ያንን ለማሰብ እንዲችሉ ራሳቸው እንዲያዘጋጁ በየአመቱ በኩለ ጾም ደብረዘይት ደብረ ዘይት ቤተክርስቲያን በጳጉሜ ሶስት ደግሞ እንዲሁም ነገረ ምጽአቱን በማሰብ ታስተምራለች። እና እንግዲህ በዓሉ የደብረ ዘይት ይህንን የሚመለከት ነው። እዚህ ሜልበርን ወይም ደግሞ እዚህ አውስትራሊያ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት በሙሉ የደብረ ዘይት በዓልን በመጪው እሁድ ያከብራሉ። በዚህ አጋጣሚም እንግዲህ ለምእመናኑ የሚያስተላልፉት መልእክት ካለ እድሉን እንሰጣለን። እንግዲህ መጀመሪያ ደረጃ ጾሙ ረሃብ እንዳይሆን አደራ ማለት እፈልጋለሁ። መንፈሳዊ ትርጉሞ ጾማችን እንዳያጣ በትንቢተ ኢሳያስ ምዕራፍ ሀምሳ ስምንት ላይ እንደተነገረው በምን ጾምበት ሰዓት ሚመናን ሁላችንም ምንድን ነው የተባለው የበደልን እስራት ትፈቱ ዘንድ፣ የቀንበርን ጠፍር ትለቁ ዘንድ፣ የተገፉትን አርነት ተሰዱ ዘንድ፣ ቀንበሩን ትሰብሩ ዘንድ፣ እንጀራ ለተራበ ትቆርስ ዘንድ፣ ስደተኞቹ ድሆ በቤት ታገባ ዘንድ፣ የተራቆተውን ብታይ ታለብሰው ዘንድ እንዲህ አድርገህ ጾም ነው። ስለዚህ ጾም የማካፈል ጊዜ ነው። ፍቅራችን የምናካፍልበት፣ ሀብታችን የምናካፍልበት፣ እንጀራችን መሶባችን የምናካፍልበት ጥንቃቄ የምናካፈልበት በአጠቃላይ የበለጠ ፍቅርን ወደ እግዚአብሔርም ወደ ሰው የምናድግበት ጊዜ ነው ጾሙ እና፣ ስለዚህ ይሄን ያህል ጾሙ ከሚለው የሰዓቱን እርዝማኔ ብቻ ሳይሆን በፍቅር ጾሙ ያለ ሆይ፣ በሰውና በሰው መካከል፣ በሰውና በእግዚአብሔር መካከል ሰላምና ፍቅር አንድነት እንዲመጣ አስብ ያለው የሚል ነገር በጣም ልናሰምርት የሚገባ ነው። በተለይ ደግሞ ኢትዮጵያውያን በአሁኑ ጊዜ ሀገራችን የበለጠ ጾም ያስፈልጋታል። ይህን ነው የሰዎች በመጾማቸው በሀገራቸው ላይ የመጣው መቅሰፍት እንዲርቅ አድርጓል በዮናስ አማካኝነት። እንግዲህ ከዮናስ የበለጠ ጌታችን ተገልጦ አስተምሮናል። ጌታ ደግሞ ያስተማረን በምንጾምበት በትሕትና በትሕትና በፍቅር እንድንጾም ስለሆነ፣ ኢትዮጵያውያን ሀገራችን ላይ አንዣቦ ብዙ መከራዎች አሉ። ከውስጥ እርስ በርስ በመገፋፋት ብዙ መከራዎች አሉ። ከውጭ ደግሞ የተለያዩ ሀገሮች የተለያየ ጥቅም ያላቸው የተለያየ አላማ ያላቸው በሀገራችን ላይ ደግሞ ብዙ የሚሰብቁ ጦሮች አሉ። የሚሰሙ መጋሪቶች አሉ እና ያጣነ ፍቅር እንዲመለስልን ኢትዮጵያውያን እንደ አንድ ልብ ሀሳቢ እንደ አንድ ቃል ተናጋሪ እንድንሆን ቋንቋ ውበት እንጂ መለያየት እንዳይሆን፣ በሀገራችን እድገት እንድናስብላት፣ አብያተ ክርስቲያናት እንዲሰሩ፣ ህጻናት ቦርቀው እንዲያድጉ፣ ሽማግሌዎች እንዲጦሩ፣ ወጣት ሰርቶ በሰላም ውሎ በሰላም እንዲገባ እግዚአብሔር እንዲህ አይነት ጊዜ እንዲያመጣ ራሳችን ከክፉ ከማራቅ በተጨማሪ እግዚአብሔር ደግሞ የሰውን ሕሊና ሁሉ መግዛት ይችላልና የሁሉን ሕሊና ገዝቶ ወደ ሰላም እንዲያመጣለን የበለጠ ልንጸን የሚገባ ነገር እራሳችን ዝቅ አድርገን ማቅለብሰብ በቤተክርስቲያኑ አሁን እግዚታ ተጀምሯል። አባታችን ምስ አቡነ ሉቃስ መመሪያ ሰጥተው በየቤተ ክርስቲያኑ ወድወድ ከቅዳሴ በኋላ ስለ ሀገራችን ስለ ኢትዮጵያ፣ ስለምንኖርባት መ ስለ አውስትራሊያ በጊዜው ሳይደረግ ብለው በሰጡት መመሪያ መሰረት ብዙ ሀይ የተደረገ ስለሆነ ሚመናን ጾመን ሀዘን እንዳይሆን ደስ እንዲላ ትንሣኤውን እንድናይ በትንሣኤው ወመዙ የተገብር ፋሲካ እንድንል እንድንዘምር እርስ በርሳችንም ከሰው ልጆች ጋር ሀገራችን ሁሉን ነገር ሰላምና ፍቅርን እያስብን የሰላም አምላክ መድኃኔዓለም ሰላሙ እንዲሰጠን እየጸለይን እንድንጾም አደራላቸዋለሁ። ዜር አምላካችን ጾማችን ይባርክልን። መጋቢ ምስጢር ቀሲስ ስንታየው አባተ በምስራቅ አውስትራሊያ አህጉረ ስብከት የምዕራፈ ቅዱሳን አቡነ ተክለ ሃይማኖት ሜልበርን ቤተ ክርስቲያን አስተዳዳሪ፣ በጣም እናመሰግናለን። እግዚአብሔር ክልል ማርታ ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን ما لا